The Voice of America. በቤንሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች አሁንም ስጋት ላይ መሆናቸውን ተናገሩ። የአሜሪካ ድምፅ ያነጋገራቸው በተለያዩ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች እንደሚናገሩት ትላንት ሁለት ሰዎች መገደላቸውን ተከትሎ በአካባቢው ውጥረት ነግሷል የጸጥታ ኃይል በአካባቢው ቢኖርም ከበላይ አካል ትዕዛዝ አልተሰጠኝም በማለት ምንም አይነት እርምጃ አልተወሰደም ብለዋል አስቴር ምስጋናው ዝርዝሩን ታሰማናለች በቤኒሻንጉል ጉምዝ ክልል ጉባ ወረዳ ውስጥ በሚገኙ አጅባርና አልመሃል ቀበሌ ባለፈው ሳምንት በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እንደተፈጸመባቸው የጥቃቱ ሰለባዎች መናገራቸው ይታወሳል። በዚህ ወረዳ አሴድ በተባለ ቀበሌ ሁለት ሰዎች በታጣቂዎች መገደላቸውን ተከትሎ በአካባቢው ውጥረት መንገሱን ነው ስሙ እንዲጠቀስ ያልፈለገ የአካባቢው ነዋሪ የገለጸልን ድ ቀበሌ አካባቢና በዙሪያው ችግር አለ። በጣም ችግር ተከስቷል። አሁን በጣም ረብሻ አለ። አረም እያረሙ ካሉት ገበሬዎችን ገደሏቸው። ምን ማይታወቅ ሰው ማለት ነው። ከዛ በቃ እኛ ጫካ ነን ያለ ነው። ሁሉም ረብሻ ነው። እኛ አሁን ጫካ ላይ ነው ያለነው። ቤተካምባትንትታ ህብረተሰቡም ደግሞ እየተቀላቀለ መረጃ እየተለዋወጠ እኛን ሰርተ እንዳንበላ ምናምን እያደረገ ስለሆነ አሁን እየረጋጋበትን ሁኔታ ፈጥራችሁ መልሰ የጸጥታ ሀይል የለም። ሌላው የዚሁ ቀበሌ ነዋሪ የሆነው አቶ መሐሪ ሲሳይ የተባለው ግለሰብ ትላንት የሞቱትን ሰዎች አስከሬን ወደ ትውልድ ቦታቸው ለመሸኘት በተደረገው ጥረት በጉሙዝና በአማራ ብሔር ተወላጆች መካከል አለመግባባት ተፈጥሮ ነበር። ወዲያው የጸጥታ ኃይል በቦታው ተገኝቶ አረጋግቶታል። አሁን አካባቢው ሰላም ነው ብሏል። በሽፍቶች እንደተመቱ ሌሎች ያው የተራራቱ መጥተው ወደዚህ ሄደ ከተማ ያው ለጸጥታ ኃይሉም ሪፖርት አድርገው መጨረሻ ላይ ያው የጸጥታ ኃይሉም እስከ ቦታው ድረስ በመሄድ ያው ያለውን ነገር አረጋግጧል። ያው አንድ ሴት እና አንድ ወንድ ሞቶ ነው የተገኙት። እነዚም ያው በጸጥታ ኃይሉ መጠው እዚህ አይሽል ላይ በበሌው ላይ መጨረሻ ላይ እነሱም ስክሬን ሽኝት ነበረ ወደ ሀገር ቤት ማለት ነው። ሀገር ቤት ማለት የት ነው? ያው ወደ መጡበት ወደ አማራ ክልል ማለት ነው ወደ የቤታቸው እነሱን ጓደኞቻቸው መጠው ደግሞ ነበሩ እዚ ከተማው ላይ ከአጃቢ መደብልና ሌሎች ነገሮች ተያይዞ ያው ህዝቡም ሁሉ ወጣው ነበር። በዛ በተነሳ አንዳንድ ችግሮች ተፈጥረው ነበረ። አንዱ ጉምዝም እንዳጋጣሚ አጋጣሚ በድንጋይ ተመትቶ፣ ሌላ እውቀት ነበረ። ሁሉም እንዳጋጣሚ አጋጣሚ ቤቱን ዘጋግቶ ነበረ። በዛ ላይ ጉምዙ በድንጋይ ሲመጣ ጉምዝም ወድቆ ነበር፣ ያው ሞተ ተብሎ ነበረ። እሱም መጨረሻ ላይ ያው ተርፎ ደህና መሆኑ ታይቶ ወደ ሕክምና ወደ ወረዳ ወደ ማንኩስ ተወስዶ መጨረሻ ወረዳም ያው ጉዳዩ ወዲያው ደረሳቸው። የተሟላ የጸጥ ኃይል ከልዩ ኃይል ፖሊስን መከላከያ አስቸኳይ ደርሰው ያለውን አጠቃላይ የተዘጋጉ ቤቶች ሁሉም ጸጥ ኃይል ከደረሰ በኋላ ቤቶች ተከፋፍተው አሁን ላይ ደህና ነው ያለ ወዲያው የማረጋገጥ ስራ ተሰርቷል። ምናልባት አንዳንድ ቤቶች ላይ ድንጋይ መወራወርና ቤቶች ነገሮች ነበሩ። እነዛንም ወረወሩ የተባሉትን አካላትና ስለወሩ በጉዳዩ ኃይልም ፖሊሲን በጋራ በመሆን በመገናኘሻ ጉዳይ ይዘው ነበር። እነሱንም ሰርተው እስከ ቢሮ ድረስ የማናገር ስራት ሰርተዋል። ስለዚህ አሁን ላይ ያለው አንጻራዊ ሰላም ነው ያለው። አሁን ከቀናት በፊት ባልመሀል ቀበሌ ዙሪያ ባሉ መንደሮች የሚኖሩ ከሁለት ሺህ በላይ የሚሆኑ አርሶ አደሮች አሁንም ሸሽተው ባሉበት አካባቢ እንዳሉ ነው በቦታው የሚገኙት ሻምበል ሽገደው አበራ የሚናገሩት። እኛ ነው ማን ነው ያለው ሁኔታ ምናልባት ያንዘኑ ጥያቄያችን አለነው። ሰዎች ከሳሰለን ድረስ ያለው አመራር በትክክል እየመራን ነው አይደለም አሁን ገበሬውን ተፈን ተፈናቀለ ያለ አሁን ተፈናቅለ መፍትሄ የተሰጠ መፍትሄ የለም። እስካሁን ድረስ ከሶስት ቀን ነው ከአራት ቀን በፊት ተፈናቅላችሁ ወደ አልመሀል መጣችሁ ነበረ። አሁን የምዘው ናችሁ። ዛነ እኛ ኮዛ ያለ ወዲያ ነዋር እኛ ና ገበሬው ግሮብ ብሮ እንደተፈናቀል ያለ አሁን ለማረም ስጋት ላይ ያለ አሁን መስራት አልቻለም። እርሻ አስዋር የሚባል ቦታም አሁን ተፈናቅለው ሽፍራቴ ዛ ተገንጠው ተፈናቅለው መጥተው ገብተዋል። አሁን አንድ ሳምንት ነው ምናምን ገበሬዎች ሌላ ገበሬው ሻምበል ሽገዳው እንደሚናገሩት በአካባቢው የጸጥታ ኃይል ቢኖርም ትዕዛዝ አልተሰጠኝም በማለት ምንም ዓይነት እንቅስቃሴ እያደረገ አይደለም ብለዋል። እሱ አለ ተብሎ ህልና እኛ ትዕዛዝ አመት ውስጥ መዛት አይቀርም። ሰው ገበሬ እየተፈናቀለ ዝም ብሎ መኖር አይቻለም። በጉዳዩ ዙሪያ የቤንሻንጉል ጉሙዝ ክልል የመንግስት አካላትን ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር